የወጣቶች አለም በጣም በብዙ ሺህ የሚቆጠሩ ጊዜ እና እውቀትን እና ገንዘብን አስሸበታለ። ስለዚህ ይህም ደግሞ ነገ የተሻሉ ወጣቶች ይመጣሉ ብዬ ስለማስብ ለዛ ነው ማለት ነው። ላለፉት ስምንት አመታት በተለያዩ መንግስታዊ ያልሆኑ ድርጅቶች ስር በጎ ፈቃደኞችን እያስተባበር የሚገኘው መልአኩ ኃይሉ የማህበረሰብ ጥናት ምሩቅ ነው። በጎ ፈቃደኝነትን እንዲህ ተረጉመዋል። በጎ ፈቃደኛ ሲባል እኛ ሀገር ላይ ሳንቲም ወይ አንድ ብር ሁለት ብር ምናምን ሶስት ብር መስጠት ነው። ይሄ ደግሞ ቦለንቻይዝም ማለት ወይ በጎ ፍቃደኝነት ማለት ለእኔ በጎ ፍቃደኝነት ማለት አንድ ሰው አቅም ችሎታውን እና ያለውን ነገር ለሌሎቹ አሳልፎ ሲሰጥ ነው። ሀገሪቷን የማሳደግ ወይ ማህበረሰቡን የመንከባከብ ያላቸውን ነገር የመስጠት ጥሩ ነው ብዬ ነው። ስለዚህ በእንደዚህ አይነት መንገዶች ብናስባቸው ቦለንቻይዝምን ነው ምክንያቱም በጎ ፈቃደኞች ለሀገራቸው የሚያበረክቱት አስተዋጽኦ በገንዘብ ቢለካ እጅግ ከፍተኛ ሊሆን እንደሚችል ነው። መላኩ ዩናይትድ ስቴትስን በመሳሌነት በመጥቀስ የሚያስረዳው ሌሎች አላማት በጣም በቮለንቸር ነው ድጎማ ሀገራቸውን ጂዲፒያቸውን ማሳደግ የሚችሉት ስለዚህ ለምሳሌ የአሜሪካን ሀገርን ብወስድልሽ አንድ ኤግዛምፕል ምንድን ነው በበጎ ፍቃ ሁለት ሺህ ስምንት ላይ በአሜሪካን ሀገር ውስጥ ብቻ ቮለንተሪ ያደረጉት ሀገራቸው ውስጥ ብቻ ማለት ሌላ አለም አካሄዱ ራሳቸው ሀገራቸው ውስጥ ብቻ ስልሳ አንድ ነጥብ ስምንት ሚሊዮን ሰዎች ናቸው። እነዚህ ስልሳ አንድ ነጥብ ስምንት ሚሊዮን ሰዎች አንድ ወደ መቶ ስልሳ ሁለት ቢሊዮን ዩኤስ ዶላር ነው። ስለዚህ ያ ማለት ደግሞ የተለያየ ፕሮፌሽን እንኳን ቢኖራቸው ለሁሉም አንድ አይነት ገንዘብ በቀን ሰባት ወይ ስምንት ዶላር ቢከፈሉላቸው ያንን ሀገራቸውን ማሳደግ ይችላሉ ማለት ነው። ስለዚህ ይሄ መቶ ስልሳ ሁለት ቢሊዮን ዩኤስ ዶላር ማለት በጣም ትልቅ ዘር ስለዚህ እኛ ሀገርም እንደዚህ አይነት ነገሮች ቢለመዱ ጥሩ ነው ብዬ ነው ማለት ኖር ሀገራችንም ማሳደግ እንችላለን። ለዚህም ኢትዮጵያ ውስጥ ብዙ የበጎ አድራጎት ማዕከላት መቋቋም እንዳለባቸው ወጣቱ ያሳስባል። በግሉ የመገናኛ ብዙሀንን በተለይም የማህበራዊ መገናኛ ዘዴዎችን ተጠቅሞ ሰዎች ስለ በጎ ፈቃደኝነት ያላቸውን አመለካከት እንዲለውጡ ወይም እንዲያዳብሩ ብዙ ሚና በመጫወት ላይ እንደሚገኝ ይናገራል። ለምሳሌ ሴቶች ናቸው በጎ ፈቃደኛ ሊሆኑት የሚችሉት ነጭ ፈረንጅ ብቻ ነው ሊሆኑ ብሎ ነው የሚያስቡት። እና ኦልዴጅ ወይም ሪቻርድ ያደረጉ ሰዎች ናቸው ተብሎ ነው የሚታሰበው። ስለዚህ እንደዚህ አይነት ነገሮችን ማንዳችን ለማድረግ የለበት ቮለንቲርዝም ምን እንደሆነ ያለ ወጣቶችን ማስተማር እና ኤቨን ደቨሎፕመንት ራሱ ቮለንቲርን ሀንድል እንዲያረግ በጣም ጥንካሬ እንዲሰጠው የራሳችንን የበኩል አስተያየት ፐርሶናሊ እያረኩ ይገኛለው ማለት ነው። በጣም በብዙ የሚቆጠሩ ጊዜ እና እውቀትን እና ገንዘብን አስሽበታለሁ። ስለዚህ ይህን ደግሞ ነገ የተሻለ ወጣቶች ይመጣሉ ብዬት ስለማስብ ለዛ ነው ማለት ነው። በጎ ፈቃደኝነት ብዙ የማሳመን ስራ ይጠይቃል። ይህ ብቻ አይደለም መላኩ እንደሚለው ሌሎች ፈተናዎችም አሉት። በጣም በጎ ፈቃደኛ ሰው ተገዝተኛ መሆናለ ብዙ የመላፍቆት ሰው አጀንት የነበረነት ሲራ እንዳልሆነ ያደርገኝ ማለት አንዴ የሆነ ነገር ቢፈጠር ዝንብዬ በቃ ከዚህ በኋላ በጎ ፈቃደኝነቱን ይሰዋለ ማለት ብዙ ነገሮች ተሰጥቶብናል ግን ያ ማለት ደግሞ በሱ የበለጠ ራሴን አጠንቅቤ እንድማገጥን ነው። የበለጠ ደግሞ በረንዳ እንኳንኳ ስራዬ እያረገኝ ነው። ስለዚህ ችግሮች አሉ፣ ግን ችግሮቹን መንቋቋም አለበኝ ብኝ ነው ማለት። የሃያ አምስት አመቱ ዓመቱ የዩኒቨርሲቲ ምሩቅ ቋሚ ስራ እስከሚያገኝ ድረስ በአሁኑ ሰዓት ሙሉ ሰዓቱን በጎ ፈቃደኞችን በማስተባበር ላይ እንደሚያውል ገልጾልናል። ምንም እንኳን በጎ ፈቃደኝነት ዋና ዓላማው ሌሎችን ያለ ክፍያ ማገልገል ቢሆኑም በጎ አድራጊዎቹም በሌላ ጎን ተጠቃሚ መሆን እንደሚችሉ በኢንተርኔት ገጾቹ መላኩ ያመላክታል። እስካሁን ድረስ በበጎ ፈቃደኝነት ብዙ በራሴና በሌሎች ላይ ስላመጣ ሰው ቮለንቻይዝምን ማበረታታት ስላለብኝ፣ ለምንድነው ሳይከፈል የምትሰራው? ለምንድነው ዝም በላይ ጊዜ ሌላ ቦታ ምናምን የሚታባቸው ነው የሚሉ ምናምን ነበሩ እና ያ ያንን ስታችዙ ራሴን እንደ ብራንድ አድርጌ ማውጣት ይፈልጋለ ሰው የራሴን ፔጅ አለኝ ሰው በዛ በዛ እና የራሴን የፌስቡክ አካውንት አለኝ ሰው በዛ ወደ አራት ሺህ በላይ የሆኑ ፎሎዎሮች አሉኝ የራሴ ሆነ ፔጅ አለኝ አይቆይ ቮለንቻይዝ ኢትዮጵያ የሚል ሰው እኔ የሚሰራቸውን ነገሮች ሌላ ቦታ ላይ የምትሰራቸው የነበሮቹ ነገሮች ቪዲዮዎችን፣ ከሆነ ቪዲዮ ኢንተርቪው ያረሳቸው ነገሮች ካሉ ፖስት አደረጋቸዋሉ። ያ ላይ ሌሎቹ ትምህርት እንዲሆናቸው ስለንቀድግ ማለት ነው። ምንያል ህግ ፍቃደኝነት ኢምፓክት ማምታት እንደሚችል ሰው። ለምሳሌ በቅርብ ጊዜ ግብፅ ውስጥ ስለተካፈለበት የአረብና የአፍሪቃ ወጣቶች መድረክ ተሞክሮ ጽፏል። እሱና የሚያስተባብራቸው ወጣቶች በምን ዘርፍ ላይ እንደሚሰሩም ገልጾልናል። በምን ዘርፍ ላይ ነው? አሁን ሄልዝ ላይ ስሰራ የሄልዝ አዌርነት እንሰጣለን። ለምሳሌ ቅድመ ካንሰርን መከላከል፣ ለምሳሌ ራስ ሞክና አልኮንን ሰዎች እንዳይጠቀሙ የማረግ ኤክሰርሳይዝ ሰው መስራት ሊሆን ይችላል። ፕላስ ደግሞ ጥራጥሬና የተመጣጠነ ምግብ የተመጣጠነ ስንል እኛ ሀገር ደግሞ ስጋ ብቻ ነው አይደል? የተመጣጠነ ብለን የምናስበው ለምሳሌ ሁለት መቶ ብር ቢኖራቸው አንድ ኪሎ ሶስት መቶ ብር ቢሆን ወይ ሁለት መቶ ብር ቢሆን ለሁለት መቶ ብር በጎመን ሰላጣ ምናምን አንዱ ገዙ ጤናቸውን ይጠብቃሉ ማለት ነው። ዛገዛን አንድ ኪሎ ስጋ በየጊዜው ስጋ ከሚበሉ ማለት ነው። ይሄ ምንድነው? ከጤናቸው ከምናናቸው ለሪስክ ፋክተር እንዳይጋለጡ የማድረግ ኤክሰርሳይስ እንዲሰሩ የተለያዩ ነገሮችን እንዲያደርጉ ለካንሰር ወይ ለሌሎች ኖንኮሚኒኬብል ለሆኑ ዲዚዞች እንዳይጋለጡ ብዙም ከዚህ አሁን ከኖንኮሚኒኬብል ዲዚዞች ጋር ስሰራ ማለት ነው። ኤፕለፕሲ ላይ ደግሞ ማህበረሰቡ ስለ ኤፕለፕሲ ወይም ስለሚጥል ህመም ያላቸው አመለካከት በጣም እንትን ነው ምንድን ነው? አላቀር ነው አላቀር ነው ስልሽ ባህላዊ ቤዝ የሆኑ ነገሮች። ስለዚህ ያን ደግሞ ከሰይጣን፣ ከመንፈስ፣ ከእርግማን ምናምን ነው የሚያያዙ። እዚህ ላይ የምንሰራው የነበረው የወጣቶችን ደግሞ ማህበረሰቡ በዚህ ላይ አዌርነስ መስጠት ነው። አዌርነስ ስልሽ ራሳችን መጀመሪያ ተገንዝበን አሁ ለታ እንደዚህ ያለ የወደቀ ሰው ቢኖር እንዴት ነው ፈርስት ኤድ መስጠት የምንችል ነው። ኤዱኬሽን ላይ ደግሞ ህጻናቶች ሊሆን ይችላሉ፣ ሌሎች ሰዎች ሊሆን ይችላሉ። ሰው እነሱን እንዴት ነው በተለያዩ በዶክተር ማ በማቴሪያል በመስጠት በማስተማር እና ኤቨን ቤተሰቦቻቸውንም ደግሞ በመደገፍ ሊሆን ይችላል። ወይም በማስተማር ልጆቻቸውን ኃላፊነታቸውን እንዲዘቹ የማረግ ስራ የመስራት ነገሮች ናቸው። ትዝ ይልሃል አንተ ለመጀመሪያ ጊዜ በበጎ ፈቃደኝነት እየሰራው ስራ ምን እንደነበር? የመጀመሪያ ጊዜ ሰፈሬ ላይ ላይብረሪ ነበር። አስብ እያለው ማለት ነው። ሰፈሬ ላይ የነበረው የወጣት ማዕከል ላይብራሪ ነው። እዛ ላይብራሪ ላይብራሪ ውስጥ በጣም በጣም ብዙ ተማሪ ነበሩና፣ ምንድነው ሰልፍ አድርጎ ነው የሚቀበል እና እኔ ደግሞ አንዱ አንባቢ ሰው የነበረኝ ብዙን ጊዜ አያሳያ ሰው ሳይ ለምን አረጋሽ ማን የሚል ነገር ልቤ ላይ መጣና እጅ ማበርታት ማለት ነው በዛ እዛ ላይብራሪ ውስጥ ጀምሬ ባለኝ ሰዓት ባለኝ ቅዳሜና እሑድ እዛ እያነበብኩ ሃይስኩል ዩኒቨርሲቲ እስከሚሄድ ድረስ ያገለገልኩላቸው ማለት ነው። መጀመሪያ ግን ያው ኢንቫይሮመንት ይወስናል በሆነንቸ ለማድረግ ምን ለማድረግ ምንድን ነው ቤትሽ ላይ ያለው ኢንቫይሮመንት ወይም አካባቢሽ ማለት እኔ አያቴ በጣም በጣም ፖዘቲቭ ስለነበረች ከገጠር ሰው ሲመጣ አልጓንትታ ምናምን ነው ወይም የሆነ በሳ ምቾት የነበራትን ለሌሎቹ ስሰት ያ ያ ደግሞ ወደዚህ እንድመጣ ብዙ አድርጎልኛል ማለት ነው። ቅድም ያልከው ነገር አለ አይከፈልህም። ስለዚህ ለምን ጊዜ እነዚህ ላይ ተጠፋለህ ይሉሃል። አንተ ሌሎችን ወጣቶች ምን እያልክ ነው የምታሳመናቸው? ሕይወትሽ ብለሽ ምሰሪ ነገር ለራስሽ ብለሽ ደግሞ ሌላ ሰው ሲሆኑ ማቴሪያል ነገሮች ማምጣት እንደሚችል ማለት ነው። ስለዚህ ብዙ ተማሪዎች ኢምፓክት አድርጊያለሁ ብዬ ነው ማስበው። ይሄ ደግሞ ለእኔ ትልቅ ነገር ነው። ቮለንቲሪዝም ምናምን መስራት እንደሚችል ለምሳሌ ማግኘት የማትችሉን ሰው በአካባቢ በት ሲታገኘ ደግሞ ሰው ምንድን ነው ማሳመን ትያለሽ ማት ቮለንቲሪዝም መስራት እንደሚችል ማለት ነው። ሜቢ ጠቅላይ ሚኒስትሩ ላ ማግኘት ሆን ይችላል ትላልቅ ሰዎች የሚታወቁ ሰዎች ናቸው የምትያቸው ሊሆን ይችላሉ ዝ ልታገኛቸው ትችያለሽ ማለት ነው። ስለዚህ ያ ምንድን ነው የቮለንቲሪዝም የምንሰጣቸው ዋጋዎች እናም ይለውጠናል ማለት ነው። ስለዚህ ሶሻል ሚዲያ ላይ፣ ሬዲዮ ላይ፣ ቴሌቪዥን ላይ፣ ኒውስ ፔፐር ላይ ዝወል ስለ ቮለንቴሪዝም ብዙ አወራለሁ ራሱ እንደ ሶሻል አክቲቪስት ነው የሚቆጠረው። እንግዲህ ይህም የወጣቶች ዓለም ዝግጅት ለወጣቱ መልእክት ለማስተላለፍ እድል ይሰጣሃል። እንዴት መርዳት፣ በምን መልኩ በጎ ፈቃደኛ መሆን ይችላሉ፣ እሱን ብትገልጽላቸው በተለያዩ መንገዶች ማድረግ ይችላሉ። ምንድን ያለን እውቀት፣ ያለን ገንዘብ፣ ያለን

ከነዛ ሰዎች ማረግ ይችላሉ። እነሱ መጠየቅ የሚፈልጉት ኦር ሜንቶርሽፕ ማረግ ማረግ ይፈልጋለ የሚል ሰው ካለ እኔ ያለንን ነገር ለመስጠት ዝግጅ ነው መላት ይሉ የሚል ፌስቡክ አካውንቴ ነው። ከዛ በተጨማሪ ደግሞ ፌስቡክ ወይ ደግሞ አይ ፎር ዩ ቮለንቸሪንግ ኢትዮጵያ አይ ፎር ዩ አይ ኤፍ ኦ አር ነው እዛ አይ ኤፍ ኦ አር ዩ ቮለንቸሪንግ ኢትዮጵያ የሚል የራሴ ፌስቡክ ፔጅ አለን። ሶ እሱ ላይ ኢንቦክስ በማድረግ ወይም ዳይሬክትሊ ትሬንድ ነገር የበጎ ፈቃደኝነት ስራን በተመለከተ ለረዥም አመታት በነጻ ካገለግለውና ሌሎችንም ከሚያበረታታው መላኩ ሀይሉ ጋር የነበረን የወጣቶች ዓለም ቆይታ በዚሁ ይጠናቀቃል። ለዝግጅቱ ልደት አበበነኝ ጤና ይስጥልኝ።